በኦሮሚያና በአማራ ክልል እንዲሁም በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች በደረሰ ግጭትና ጥቃት የተጎዱ የሻሸመኔ፣ የዝዋይ፣ የሸዋሮቢትና የአጣዬ ከተማ ነዋሪዎች ለዘንድሮ ምርጫ የተለያየ ስሜት ያላቸው መሆኑን ለአሜሪካ ድምጽ ተናገሩ። በተለይ የአጣዬ ነዋሪዎች ወደ አካባቢያችን የምንመለሰው ከምርጫ ውጤት በኋላ ነው፣ ብለዋል። ሰሞኑን በከተሞቹ በመዘዋወር ነዋሪዎቹን ያነጋገረው ዘጋቢያችን ደረጀ ደስታ ተከታዩን ዘገባ ያስደምጠናል። በዘንድሮ ምርጫ ተዘዋውሬ ያነጋገርኳቸው ሰዎች የሰላምና ደህንነት ጉዳይ ቀዳሚውን ስፍራ መያዙን አስተውያለው። ባለፈው ሰኞ ምርጫው የተካሄደባቸውና ወደሚቀጥለው ጳጉሜ ከተላለፈባቸው አካባቢዎች ውስጥ አንዳንዶቹን በኦሮሚያና አማራ ክልል ተዘዋውሬ ተመልክቻ አለው። ከነዚህ ውስጥ ሻሸመኔ፣ ዝዋይ፣ ሸዋሮቢት እና አጣዬ ከተሞች ይገኙበታል። የአጣዬ ከተማን ትናንት ተዘዋውሬ የተመለከትኩ ሲሆን አልፎ አልፎ ከሚታዩት ሰዎች በቀር ባዶ መስላ አግኝቻታለሁ። ከሌሎች ከተሞች በተለየ ሁኔታ ነዋሪዎቿም በግንባር ቀርቦ ለማነጋገር ፈቃደኞች አልነበሩም። ሰላም መስፈኑ የተነገረኝ ቢሆንም ስጋቱ ገና አልተገፈፈም። በመኖሪያ ቤታቸው ላይ ዝርፊያ የተፈጸመባቸው መሆኑን የገለጹት አቶ አስቻለው ሰለሞን እንዲህ ይላሉ። አሁን ሰላም ነው፣ ግን አብዛኛው ሕዝብ የለም። አሁን ዜሮ አንድ ላይ ስትሄድ ማዲያ አካባቢ ነው እንጂ ያሉ ሆይን ቤት ሰፈር የምትባል አካባቢ ነው እንጂ ከታች በኩል አሁን ሙሉ ለሙሉ ጭራሽ ሆኑ የለም። ዜሮ ሁለት ደግሞ ቅዳሜ ገበያ የሚባል አለ። እሱን ይዞ እስከ መስጊዱ አካባቢ ምንም አይነት ሰው የለም። ተኩርቲ ማዶ ላይ ነው ትንሽ ሰው ያለው እና ቅዳሜ ገበያ የሚባል አካባቢ አለ። የድሮ ቅዳሜ ገበያ እዛ ነው እንጂ ሰው ያለው ሌላ የለም። በቃ ጭር ያለ ነው። ሰው ፍርሃት አለው። በቃ ምርጫው ሲቻልቅ ደግሞ ገና የሚመጣም አዲስም አካል ይሁን አሁንም ያለው መንግስት ሲሆን ሲመረጥም የተመረጠው አካል እርምጃ በሚወስድ ሰዓት እንገባለን እንጂ አሁን ማንተማምነን እንገባለን የሚለው ነገር ስላለ ህዝቡ የመግባት እንትን የለውም። ልጆቻቸውን ብቻ እንጠልጥለው ከጥቃቱ ያመለጡ መሆናቸውን የሚገልጹትና የመኖሪያ ቤታቸውን ንብረታቸው እንዳለ የወደመባቸው መሆኑን የተናገሩት ወይዘሮ ሴት የለም ደምለው ዝቅ አለም የምርጫውን ውጤትና ቀጣዩን ምርጫ ከሚጠባበቁት አንዷ ናቸው። የመኖሪያ ቤት፣ መጠጥ ቤት ነገር ነበረኝ፣ ግሮሰሪ፣ የሱን በሙሉ የስራ ቦታ በሙሉ ነው የወደመው። ወይዘሮ ሴት የለም ልጆቻቸውን በህይወት ይዘው መውጣታቸውን እንደ ትልቅ እድል ቆጥረው መጪውንና ሰላምን በተስፋ የሚጠባበቁ መሆናቸውን ይገልጻሉ። እኔ እንደ መፍትሄ ብዬ የማስበው ሀገር ሰላም ይሆንልን። ከዛ ውጭ ደግሞ ያለንን በቃ የነበረን ሙሉ እንኳን አይሆን ቤታችን እንኳን እንድትሰርቶ እንደዚያሰረሰን ትልቅ ነገር ነው፣ በቃ ይሁንም ብዬ ነው የማስበው በቃ ከዛ ውጭ ይሄ ነው የምለው። አሁን ግብግብ ግብግብ ነው። የስራ ቦታም የተቃጠለ፣ መኖሪያ ቤትም የተቃጠለ፣ ሁሉ ነገር ምንም ነው። ከፊት ለፊት ሲገቡ በጎን ልጆችን ብቻ አንጠጥልኝ ወጣሁ። ደግሞም ተመስገን ነው። ልጆችን እንኳን አወጣሁ። እንኳን መጥቶ ነገር ሳላየው ወጣሁ። የችግሩ ጊዜ ከህዝቡ ጋር ቤታቸውን ጥለው ወደ ሌላ ቦታ የሸሹ መሆናቸውን የተናገረው የሸዋ ሮቢት ነዋሪ የሆነው አብዱ አህመድ አሁንም ምርጫው ከሌሎቹ ጋር አንድ ላይ ቢሆን ደስ ይለኝ ነበር ይላል። ቢሆንም አሁንም እርቅ መውረዱን ይገልጻል። ያው አንድ ላይ አለመሆናችን ትንሽ ተሰምቶኛል፣ ግን እንደዚህ ደግሞ መሆኑም አሪፍ ነው፣ ለአገር አሪፍ ነው፣ አገር ይረጋጋል። አሁን ሰላም ነው፣ ምንም ነገር በቃ፣ ሁሉም በየአካባቢውም እየታረቁ ምንም እንትን እያሉ እዚህም እርቅ ታርቋል። ቀደም ሲል በተጓዝኩባቸው በኦሮሚያ ክልል በዝዋይ ባቱ ከተማ የሚገኙ የወደመባቸውን ከተማ መልሰው የገነቡ መሆኑን ነዋሪዎች ይናገራሉ። አቶ ዩኔ አብዲ ከነዚህ አንዱ ናቸው። ባለፈው ሰኔ ሀያ ሁለት አካባቢ በአርቲስት ሃጫሉ ሞት ምክንያት ብዙ ቦታ ስፔሻሊ እንድኛ ከተማ ብዙ ችግር ተከስተዋል። ይህን ያደረገው ደግሞ የኦሮሞ ሕዝብ ብላ አንወስድም። አሁን ደግሞ ዝዋይ ባቱ ከተማ ነዋሪ አይደለም ኦሮሞን ያወከሉ አንዳንድ ጽንፈኞች፣ በዚህ ምክንያት በማድረግ የራሱን ፖለቲካ አጀንዳ ለማስታከት የተደረገ ነገር ነው። ይህም ሆኖ የባቱ ከተማ ህዝብ አላማ አደረጉ ያረጋግጥ ነው እ ከተማ መልሰን ስንገነባ በአንደኝነት ከተማ መልሰን ለማገንባት ያደረገው የዚህ ህዝብ ይሄ ህዝብ ነው። ብር በማዋጣት መንግስት ሰራተኛ ከደሞሱ በማቆረጥ ህዝቡ በሀሳብ በብር በጉልበት ጎን በማቆም ከተማችን መልሰናል ማለት ነው። በእና በህዝቦቹ እንዳለው ነው ታቅዶ የተደረገ ነው። ግን ይሄ እንዳልሆነ የኦሮሞ ህዝብ በአንድነት የባቶ ከተማ ህዝብ በአንድነት ሆኖ ቆሞ ቀን ለሊት ሳይል ከአመራሮች ጎን ነው። ቀን ለሊት ሳይል ይህ ከተማ እንዲገነባ ተመልሳ እንዲገነባ አደረጉት። እስፔሻሊ እነዚህ የተጎዱ ሰዎች ጋባ ማሄድ ሞራል ኮምፐንሴሽን በማድረግ ጎን በማቆም አይዞ በማለት ያለው ደግሞ በብር የሌለው ደግሞ በሀሳብ ጎን በማቆም ያኔ መቴ እንደ አጋጣሚ ከመጣ ከተማ አንድ ሻይ የምንጠጣበት ቦታ የለም። ምንም የምትቀመጠው ቦታ የለም። እንዳለ አስፋልት ሙሉ ተፈርሰ። ግን አሁን ስናይ ደሞ ከመጀመሪያው በነበረው በፊት ነው ተመልሶ ተገነባ። ይሄን ያደረገው ደግሞ ይሄ እዚሁ ያለ ማህበረሰብ የኦሮሞ ህዝብ ነው። ከተማን ያቃጠሉ ሰዎች ኦሮሞ ህዝብን አይወክሉም። ማንኛውም ብሔር አይወክሉም። አቶ መሺ ገመዲ የወደመችውን ዝዋይን መጀመሪያ መተ ብታያት ኖሮ እንዲህ አይደለችም ነበር ብለውኛል። ከምርጫም በኋላ እንዲሆኖ እንድትቀጥል እንፈልጋለን ብለዋል። አሁን እንደ ከተማችን ያው እንደተባለው መጀመሪያ ላይ ብትመጣ ኖሮ በጣም አሳፋሪ ነበር። ከተማ እንዳለ ወድሞ ነበር፣ ወድሞ ነበር። አሁን ይሄ የባቱ ህዝብ እንደማይወክል ከየት ነው የሚታየው? ከተማ መጀመሪያ መተ ፒክቸሯን ወስደ እንደ ተቃጠለ ፒክቸራን ውስጥ ዛሬ እንደመጣ ብታይ ኖሮ ከመጀመሪያ በተሻለ ነው። መለስ ነው። መንግስትም የዛይ ባቱ ከዛ ወዲህ ደሞ የራሳቸውን ሰላም በጣም እየጠበቁ ነው። በጣም የተሻለ ቅርብነት አለ። ከገጠርም ከተማ ከአጋጣሚ ከተማ፣ በዚህ በኩል ወንዝ ነው፣ በዚህ በኩል ገጠር ነው። በየትኛውም በኩል ተጣጥረ ከተማ ነች። እንግዲህ የምታምር ከተማ ነች። እንደዚህ እንደሚታት ይሄ ከተማ እንግዲህ በህብረተሰቡ ኃይል ተመልሶ እንደዚህ እንደመጀመሪያ ውብ ሆኖ መጥቷል። ይህንን ውበት ደሞ ከምርጫ በኋላ በተሻለ መንገድ እንድራመድ እንፈልጋለን። ከምርጫ ደግሞ ይሄን ነው የምንፈልገው። ምርጫው በተላለፈበትና ብዙ ነገሮቿ በወደመው አጣዬ ግን ተመልሶ የተገነባ ነገር ለመኖሩ ምንም ምልክት አላየሁም። ከፍተኛ እርዳታ የሚሹ ነዋሪዎችም ይህንን አልነገሩኝም። ከተማይቱ አሁንም የተወረረች ከተማ ስትመስል፣ ጥለዋት የወጡት ሁሉ ከምርጫ በኋላ የሚሆነውን አይተው ለመመለስ መወሰናቸውን ነዋሪዎች አጫውተውኛል። ሰፋ ያለውን ዘገባ በሌላ ጊዜ ይዤ እመለሳለሁ። ለአሜሪካ ድምፅ ደረጀ ደስታ ነኝ። ጤና ይስጥልኝ።